በሌላ በኩል ባለፉት አራት ወራት ውስጥ ኦሮሚያ ውስጥ በተነሳው ተቃውሞ ምክንያት የተገደለው ሰው ቁጥር ሁለት መቶ ሰባ ነው ሲሉ የኦሮሞ ፌዴራላዊ ኮንግረስ መሪዎች ዛሬ አስታውቀዋል። የኢህአደግ መንግሥት በቃል የሚገልጸውን በተግባር ማሳየት አለበት ሲሉም የኦፌኮ መሪዎች አሳስበዋል። ጉዳት ለደረሰባቸው ዜጎችም ካሳ እንዲከፈላቸው ጠይቀዋል። መለስካቸው አመሃ ከአዲስ አበባ ተጨማሪ አለው። የኦሮሞ ፌዴራሊስት ኮንግሬስ አመራር አባላት ዶክተር መረራ ጉዲናና አቶ ሙላቱ ገመቹ ትናንት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በተለይ በኦሮሚያ ክልል በሚታየው ቀውስ ላይ የሰጡትን አስተያየት አልተቀበሉትም። የኦፌኮ ፕሬዚዳንት ዶክተር መረራና ምክትል ፕሬዚዳንቱ አቶ ሙላቱ ገመቹ በተለይ ለቪኦኤ በሰጡት ምላሽ ሁልጊዜ እንደሚስተዋለው የጠቅላይ ሚኒስትሩ የትናንት ንግግራቸው ኢህአዴግ በተግባር ከሚያከናውነው የሚቃረን ወይም የማይገናኝ እንደሆነ ይከራከራሉ። በተለይ ዶክተር መረራ እንደገለጹት ኢህአዴግ ጥፋቱን አምኖ በተግባር ደግሞ ሌላ ነገር ማድረግ የቅርብ ጊዜ ፈሊጡ ሆኗል ይላሉ። ይሄ ሴታችን ማመን እንግዲህ ያንኑ ስራ መቀጠል ምንም እኮ የተወሰደ እኔ ህዝብ የሚያቅና እኛ እያየን ያለን ምንም ነገር የለም። ተግባር ዋናው ፈተና ደግሞ ተግባር ይማላል። በአፍ የፈለጉትን ነገር እንትን ብሎ ገብቶ ደግሞ ህዝብን እናጭበር ብር ካልሆነ በስተቀር የአፍ ምንድን ነው የሚባለው የህዝብ ግነት ስራ ችግሮች ላይ አይፈታም። በተግባር ግን ኢህአዴግ ላለፉት ሀያ አራት ሀያ አምስት ዓመታት ከተጓዘበት መንገድ አንድ ስንዝር አልተንቀሳቀሰ ተቃዋሚ ማስር ማንገላታት ሕዝቡን መግደል፣ ማሰር፣ ማጥፋት እነዚህ ቀጥለውበታል። ዶክተር መረራ አክለውም ዛሬ ድርጅታቸው ያሰራጨውን የጽሁፍ መግለጫ በመጥቀስ በኦሮሚያ ክልል ላለፉት አራት ወራት የዘለቀው ፖለቲካዊ ቀውስ ዛሬም እንደቀጠለ ጠቅሰው ኢህአዴግ ይህንኑ በተመለከተ ለቀውሱ በተለያየ ጊዜ የተለያዩ ምክንያቶችን ሲሰጥ እንደነበረ አስታውሰዋል። ይሁንና በዜጎች ላይ እየተፈጸመ ነው ያሉት በደል እንደቀጠለ ነው ሲሉ ያብራራሉ በአንድ ወገን የሙታን ቁጥር እኮ ከ27 እኛ እንኳን ባለ ንድስ ከ27 ቦዲ ካውንት ቁጥር የሬሳ ቁጥር ከ27 በላይ ንጹሐን ዜጎች ሞቷል ከ27 አንድ ጊዜ ብቻ አይደለም ለአራት ወር የቀጠለ 27 በላይ ግድያው ቀጥሏል እኮ እስራቱ ቀጥሏል እኮ ማንገላታቱ ቀጥሏል እኮ አፈና ቀጥሏል እኮ ኦሮሚያ እኮ በወታደራዊ አስተዳደር ስር ነች ይሄ የቀጠለ አይ የለም፣ ይቅርታ አድርጉልኝ እና እንደዚህ የሚያደርጉ እንደዚህ የሚያደርጉ አሉ በሚለው ታጥቦ እጃቸውን ታጥቦ የሚሄዱበት ሁኔታ አይደለም። ከአቶ ሙላቱ ገመቹ፣ የኦፌኮ ምክትል ሊቀመንበር በበኩላቸው ትናንት ጠቅላይ ሚኒስትሩ እንዳሉት ችግሩ በኢህአዴግ ውስጥ መሆኑ ከታመነ ጨክኖ መወሰድ ያለበት እርምጃ ነው ያሉትን ይጠቁማሉ። ኢህአዴግ በራሱ ቁርጠኛ የሆነ አቋም መውሰድ አለበት። በአሁኑ ጊዜ ቁርጠኝነቱ ምንድን ነው? ለህዝብ የሚያስብ ከሆነ ይችን አገር አንድነት ለመጠበቅ በራሱን በኩል የሚያስብ ከሆነ ካሁን ካለምንም ቅድመ ሁኔታ ከሁሉም ተቃዋሚዎች ጋር ከህዝብ ጋር መወያየትና ሰላማዊ ሁኔታ መፍጠር መቻል አለበት። ሁለተኛው ህዝብ ያቀረባቸው ጥያቄዎች፣ በሰላማዊ መንገድ የጠየቃቸውን ነገሮች ሁሉ ከህዝብ ጋር ተቀራርቦ ሰላማዊ በሆነ መንገድ ለመፍታት መሞከር፣ ለምሳሌ ያህል ልጅ ለሞተባቸው ቤተሰብ ለተቀጠፈባቸው ካሳ ለመክፈል በቁርጠኝነት ይህ ከህዝብ ጋር ሊያስታርቅ የሚችለው ይሄ ነው። ለዘላቂ ሰላም መደረግ አለባቸው ያሏቸውን ሌሎች እርምጃዎችንም ዘርዝረዋል። የህዝብን ልጆች እንደፈለጉ የፈጁ አነጣጥሮ ተኩሶ የገደሉ ያዘዙ፣ በዚህ ጉዳይ ላይ ኢንቮልቭድ የሆኑ ሰዎች ለህግ መቅረብ አለባቸው፣ የህግ ተጠያቂዎች ናቸው። ይህ እስካልሆነ ድረስ ህዝብ በጠቅላላው ደም ተቃብቷል። አስቸጋሪ ነው። ለእኔ ይከብደኛል። ስለዚህ አሁን ጠቅላይ ሚኒስትሩ ትላንት ያሉት አጥፍተናል በመባል ብቻ ከዛ በላይ አለፈ እኮ ይቅርታም ጠይቀዋል። እኔ የሚባለው ይቅርታ የፈለከውን ነገር ሰርተ ከዛ በኋላ ይቅርታ ማለት እንደ ልጅ ሞቶበታል። አሁን ይቅርታ ልጅ እንትን ገድያለሁ እና ይቅርታ አድርግልኝ በመባል ብቻ በዚህ ይሄዳል ወይ ባይል አለ እኮ ሥርዓት አለ። ዶክተር መረራ ጉድና በበኩላቸው ለጠቅላላ ለሀገሪቱ ችግሮች መፍትሄ መሰረቶች ናቸው ያሏቸውንም አክለውበታል። ይሄ በኢህአዴግ ቁመት የተሠራ የዲሞክራሲ ጥብቆ በክቶታል። ከዚህ በላይ ሕዝቡ በቃኝ ብለዋል። ራስን የማስተዳደር ራትን መምጣት አለበት። ሕዝቡ ከዚህ በኋላ ዝም ብሎ በጃዙ ካድሬዎች በዚ በሞግዚት አስተዳደር የሚጨማለቁበት ዘመን ማለት አለበት እያለ ነው። ሂዱልን አልመረክ አልመረጥናችሁም እያለ ነው ያ ያ ያ ሕዝብ ጥያቄን እኔ ቅርታ ጠይቃለሁ እኔ እንዲህ ያደርጋለሁ በሚለው ማለፍ አይቻልም። ሌላ እንግዲህ እንትን ይሄ እውነተኛ ፌደራሊዝም እውነተኛ ዲሞክራሲ የግድ ያስፈልጋል። መጨረሻ ላይ ሀቀኛ ድርድርና ለሁሉ ፍትሃዊ የሆነ በአንድ በኩል ሀቀኛ ድርድር ያስፈልጋል። ኦነስት ዲሊክ በሀቀኛ ድርድር ላይ የተመሰረተ ፍትሃዊ መፍትሄ ያስፈልጋል ለሁሉ ለነሱ ጭምር ማለት የኦሮሞ ፌዴራሊስት ኮንግረስ ዛሬ ያሰራጨው የጽሑፍ መግለጫ የፈጠራ ውንጀላ ማካሄድና ዜጎችን ማፈንና መግደል እንዲቆም የሚጠይቅ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ